አቃቤ ሕግ በአንድ መዝገብ በሽብር ወንጀል ክስ ከመሠረተባቸው ስምንት ሰዎች መካከል አንድ ተከሳሽ በውል ባልታወቀ ምክንያት መሞቱ ተሰምቷል። ጓደኛቸው ቀደም ሲል በምርመራ በደረሰበት ጉዳት ሳቢያ እንደሞተ አባሪ እስረኞቹ ይጠረጥራሉ። ፍርድ ቤቱ መንስኤው ተጣርቶ እንዲቀርብለት አዟል። መለስካቸው አምሃ ዝርዝራለሁ። የፌዴራሉ ጠቅላይ አቃቤ ሕግ እነ መልካሙ ክንፈ በሚል መዝገብ በሽብር ወንጀል ከከሰሳቸው ስምንት ሰዎች መካከል ሁለተኛ ተከሳሽ አቶ አየለ በየነ ነጋሳ የተባሉ ተከሳሽ መንስኤው በውል ባልታወቀ ሕመም መሞታቸው የታሳሪው አባሪዎች ዛሬ ለፍርድ ቤት አሳውቀዋል። የተከሳሾች ጠበቃ አቶ ወንድሙ ይብሳ ለቪኦኤ እንደገለጹት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ቀርበው የነበሩት ሰባት የሟች አባሪ ተከሳሾች ችሎቱ ሲሰየም ማልቀስ ጀምረዋል። ፍርድ ቤቱ የልቅሷቸውን ምክንያት ሲጠይቃቸውም ጓደኛቸው እንደሞተ ተናግረዋል። አቶ ወንድሙ ዝርዝሩ እንዲያስረዱ ጠይቂያቸው ነበረ ይናገረኛል በቤተሰብ በኩል እና በእነዚህ በደንበኞች በኩል እና ሕክምና እንዲደረግለት ሲባል እዛ በምግብ መውሰድ አልቻለም ኦልሞስት እዛ ሆኖ የክለንቶ አስተዳደር ግን ያው እዚህ ባለው ሕክምና እርዳታ እንዲደረግለት ነበር የፈለጉት። ህመሙ ምን እንደሆነ ታውቋል ወይ? በደንብ አልታወቀም። እስካሁን ድረስ ይሄ ነው ተብሎ አልታወቀም። ምግብ ግን ቀናት አይደል፣ ምግብ አይወዝም ከዛ ወደኞቹ እንዲታ እዚህ ያለው ህክምና በቂ ነው፣ እዚህ እየተከታተለ ነው የምል ነበረ። ልዩ ምግብ እንደማይሆን እዚህ ደጋግመን ደጋግመን ክልንጦን ጠየቅን አሉ። ክልንጦ ከቆየ በኋላ ዘግቶ ለጳውሎስ ሆስፒታል ሪፈር አደረገ። ጳውሎስ ሆስፒታል ከገባ በጣም ትንሽ ከጥቂት ቀናቶች ነው አሉ። አሁን ከሁለት ሶስት ቀን ወዲህ ጀምሮ ቤተሰቦቹ እኔጋ ደውሎ እንደዚህ ልዩ ችግር ውስጥ ገብተዋል እና አሉኝ። ትላንትና አረፈ። አቶ ወንድሙ ጨምረው እንዳብራሩት ደንበኞቻቸው የአቶ አየልን መሞት በምርመራ ወቅት ከደረሰባቸው ከፍተኛ ድብደባ ጋር ያያይዙታል። በተለይ አንደኛ ተከሳሽ አቶ መልካሙ ክንፈ ይህን በአጽንኦት ለፍርድ ቤቱ አስረድተዋል ብለዋል። እንደመደብ ነበረ ለማ ቤት ነበር እጂ ሞራት እጂ ሞራት ማለት አራት ወር ነበር። ይህን ጠቅሶ ነው ሰውዬ በፍርድ ቤት ላይ የተናገረው። ምንድነው አራት ወር ነበረ፣ መቶ ሀያ ወይ መቶ አስራ ሁለት ቀን ነው፣ እኛ ግን ዘጠኝ ወር ነው ኦልሞስት

ፍርድ ቤቱ በበኩሉ የተከሳሽ የሞት ምክንያት ተለይቶ እንዲታወቅ ትእዛዝ ሰጥቶ ይህንኑ ለመጠባበቅ ለሐምሌ ሀያ ስድስት ቀን ሁለት ሺ ዘጠኝ ዓመተ ምህረት ተለዋጅ ቀጠሮ ሰጥቷል። ተከሳሾችም ይህን ያህል ጊዜ ክስ ያልተመሠረተባቸው ምንም የፈጸሙት ወንጀል ባለመኖሩ መሆኑን እንደሚያምኑ ለፍርድ ቤቱ ገልጸው ንጽህናችን እንዲታወቅ ክሱ እንዳይቋረጥ ሲሉ መማጸናቸውን ጠበቃዋት ወንድሙ ገልጸዋል። መለስካቸው አምሃ لامريكا دمز راديو كاديس ابيبا